በርካታ አትሌቶች ትላንት በአዲስ አበባ ስታዲየም በጉዳይ ዙሪያ ከተወያዩ በኋላ የሪዮ ኦሎምፒክ ቢያንስ የኢትዮጵያ ሕዝብ የለመደውን ውጤት ለማስጠበቅ የተፈጠሩ ክፍተቶችን እንዲስተካከሉ እየሰሩ እንደሆነ አትሌት ኃይለ ገብረ ስላሴ ገልጾልናል። ድርጊቱ መፈጸሙ ሁላችንን ምን የምል ትንሽ ያሳዝነናል። ያሳዘነን ደግሞ ጉዳዩ ውስጥ ገባንበትና ይሄ ይቅር፣ ያ ይቅር፣ ይሄ በጣም የምንለው ነገር ሳይሆን ቀረ። ስልጠናው ሱሪ ባንገት በሆነበት ምርጫው እንደዚህ በተመሰቃቀለበት ነገሮች ሁሉ እንዲህ በሆኑበት ዝም ማለቱ ሞር ጉዳት ያመጣል ብለን ይሄ ጉዳይ መሆን የነበረበት መጀመሪያ የኢትዮጵያ አትሌቲክስ ፌዴሬሽን እንደ ስራ አስኪያጅ ኮሚቴ መምረጥ የነበረባቸው ከምርጫው በፊት ጥሩ ቴክኒክ ሊኖራቸው ይገባ ነበር። ያ ቴክኒክ ጥሩ አሰልጣኝ፣ ያ ጥሩ አሰልጣኝ ደግሞ ተወዳዳሪ አትሌት ይመርጥልን ነበር። እነዚህ ነገሮች አልሆኑ። ጥሩ ባለሙያና ይሄንን የሚያቀናጅ ቴክኒክም ሰው በለው የምንም ሰው ቢኖር በለው ቢኖር ኖሮ ለዚህ ችግር አንዳረግም ነበር። ዛሬ አሁንም ክላሽ የምናደርገው ምን እንደሆነ ታውቃለህ? የሙያ ችግር ነው። አሁን የሚያውቅ ሰው እኮ ቢሆን ቻለንጅ ያደርገናል። አሁንም እሱን የምናገኝ ከሆነ እንደዚህ አይነት ሰው በቃ ጉዳያችን በቀላሉ ይፈታል። አንጋፋው አትሌት ገዛኛ በራም ጉዳዩ በውይይት እልባት እንዲያገኝ በትጋት እየታገሉ ካሉት አንዱ ነው። እኛ ብቃት የሌላቸው ሰዎች ፌዴሬሽን ውስጥ እንዳሉ እኛ ጠንቅቀን እናውቃለን። ለምን ሞያው ለሙያተኛው መሰጠት አለበት ብለን የምንልሃቸው ነገሮች አሉ። ነገር ግን መስፈርቶች ሲወጡ መስፈርቶቹን አትሌቱ ሳይሮጥ በፊት ነው መስፈርቱ መቀመጥ ያለበት። አትሌቱ ከሮጠ በኋላ መስፈርቱን አስቀመጡ። ከዛ ጋር ተያይዘው እንግዲህ በጣም ብዙ አትሌቶች ውጤታማ ሆነዋል። ብዙ ቦታ ላይ ተወዳድሮ ውጤት አምጥተዋል። እነዚህን ነገሮች አትሌቶቹን የሚያጣላ ነገሮች መስፈርቶች ወጡ። ከወጡም በኋላ ደግሞ መስፈርቶቹ አንዱ ከአንዱ ጋር የሚቃረን መስፈርቶች አራት አራትና አምስት ጊዜ ያላነሰ ክለሳዎች ያደረጉ ትላንትና ተመርጠው ሆቴል የገቡት ዛሬ ወጥተው ደግሞ እንደገና እነሱ ወጥተው ሌሎች ደግሞ የተመረጡበት ሁኔታዎች አሉ። እንግዲህ ይሄ የብቃት ጉድለት ስለሆነ ነው። እንግዲህ የኢትዮጵያ ሕዝብ ወርቅ የለመደ ሕዝብ ነው። ነሐስ እንኳን የማይቀበል ሕዝብ ነው። እንኳን ወርቅ ነሐስም አይኖርም ብዬ ነው የምገምተውና ይህንን ለመታደግ እንግዲህ ይሄ የአጭር ጊዜ ስራችን ነው የሚሆነው። ስራው ቀጣይነት ይኖራሉ ብለን ነው የምናስበው። ሌላው አንጋፋ አትሌት አሰፋ መዝገቦም በፌዴሬሽኑ አሉ ያላቸውን ዝርክርክ አሰራሮችን ነቅፎ ተከታዩን ብሏል። ኦሎምፒክ በተለይ የኢትዮጵያ ሕዝብ በከፍተኛ ሁኔታ የሚጠብቀው ውድድር ነው። ስለዚህ አትሌቶች ምርጫ በሚደረግበት ጊዜ በጣም ጥንቃቄ የሚያስፈልግ ነገር ስለሆነ እኔ በበኩሌ በጣም እየተደረገ ያለው ነገር ለውጤቱ ትልቅ ችግር የሚያመጣ ነገር ስለሆነ በጣም ከውስጥ ያለው ነገር በጣም ሊገልጾም አልፈልገው ማልችለው ነገር ነው። አትሌት አሰለፈች መርጋ ማለፏን ከተገለጸላት በኋላ የለም ቀርተሻል መባሏ ሞራሏ እምሽክ እንዳለ ነበር በስሜት የገለጸችልን ከአንድ የሙልቴ መርጦኝ ከዛ ውስጥ ደግሞ መልሶ ሚዲያ ላይ ካወጡ በኋላ በጣም ያሳፈረኝ ቢኖር ሚዲያ ላይ ከማውጣታቸው በፊት አንቺን የሚበልጡ ሰዎች ስላሉ አሰለፈች ይቅርታ አልመረጥነሽም ብሎ ሚዲያ ላይ ሳውሉ ቢያስቀሩኝ ብዙም አይሰማኝም። ለሀገር እስከሆነ ድረስ የተሻለ ሰው መሄድም ስላለበት ያንን እኔም ወስደዋለሁ፣ ይገባኛል። ግን ያ አይደለም ነገር እዩ። እኔ ወድቄ የተነስቼ እንኳን ያሸነፍኳት ልጅ ከኔ ኋላ ወስዶ ለኦሎምፒክ ሲያሳትፉ እኔን ሚዲያ ላይ ካወጡ በኋላ ደግሞ አንስቶ አወረዱኝና ይሄ እንደ ግለሰብ እንደ ማንም ሰው እንደ አንድ አትሌት ተሰምቶኛል፣ ቅር ብሎኛል። የስፖርት ቤተሰቡ ውስጥ በዚህ ዙሪያ ምን ይላል ብለን በርካታ የአዲስ አበባ ከተማ ነዋሪዎችን አነጋግረናል። ካለን የጊዜ አንጻር የተወሰኑትን እናስደምጣችው። የቀነኒሳና ያሰለፈች መርጋ ከኦሎምፒክ መቅረት ወርቅ የለመደውን የኢትዮጵያ ሕዝብ እንደ በቃ እንደ ማሳፈር ነው የሚቆጠረው። ነው ወንደ ሰን ጸጋ ይባላል። በጣም የዝርክርካስ አሰራር በጣም ሊቀየር ይገባል። በቃ መንግስት ሁሉ ጣልቃ ሊገባበት ይገባል ይህን ነገር። ስሜ ጥበባ ይባላል። ቲም ስፕሪት እኮ ነው። አንዳንዶቹ እኮ የተጎዳኩ ሰው ያስገባሉ የተጎዳ ሆን ብለው ማለት ነው ቴንሽን ለመፍጠር እዛ ጋር እና በጣም በጣም ትልቅ ስህተት ነው የሰሩት። በዚህ ዙሪያ የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ቢሊለኝ መቆያን ልናነጋግራቸው ቀጠሮ ሰጥተውን ነበረ ለዛሬ ከሰዓት በኋላ ሆኖም ግን ፈቃደኛ ባለመሆናቸው ሀሳባቸውን ማካተት አልቻልንም። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም